ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 24 2012 ዓመተ ምህረት ዝግጅታችን ጀመረ። close to 500 uh, ventilators for the whole country currently as a country we have around አሁን ያለን በመንግስትም በግልም ሆስፒታሎች ያሉትን ጨምሮ ማለት ነው፣ በጠቅላላው አራት መቶ ሰላሳ አምስት ናቸው። እየተዘጋጀን ያለነው የከፋ ሁኔታ ሊከሰት ይችላል በሚል እቅድ ነው። በእርግጥ ትክክለኛው ግምት ሆነ ተፈላጊው ስልጠና አልተጠናቀቀም። ስራው በመካሄድ ላይ ነው ያለው። የጤና ሚኒስትር ዶክተር ሊያ ታደሰ ናቸው። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት ፕሮግራማችንን ከየቤታችን ሆነን በማዘጋጀት ላይ እንገኛለን። ንጉሱ ታምሬ ስርጭቱን ያቀናብራል። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅት ታዬ ጋር ልተዋችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። በኢትዮጵያ የትግራይ ክልል የኮሮና ቫይረስ ምርመራ በዛሬው እለት ተጀምሯል። የኢትዮጵያ የጤና ጥበቃ ሚኒስቴር ባለሙያዎችን በቫይረሱ ምርመራ በማሰልጠን ወደየክልሎቹ እያሰማራ መሆኑ ሲታወቅ ምርመራው ከአዲስ አበባ ሌላ ሲከናወን የትግራዩ የመጀመሪያ እንደሆነ ታውቋል። የክልሉ የጤና ምርምር ኢንስቲትዩት እንዳስታወቀው በቀን 270 ሰዎችን መመርመር የሚቻል መሆኑን ገልጾ፣ ሙሉጌታ ጽብሀ ያጠናቀረው ሪፖርት ዝርዝሩን ይዟል። ከዛሬ ሁለት ጀምሮ ደግሞ በትግራይ ክልል ምርመራውን ለማካሄድ የሚያስችል ቅድመ ዝግጅት እንደተጠናቀቀ የትግራይ ጤና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ተወልደ ውባየሁ ለአሜሪካ ድምጽ ተናግሯል። ከኢትዮጵያም ወደ ደቡብ አፍሪካ እየተላከ ነበር ምርመራ ሲካሄድ የነበረው። ከዛ በመቀጠል አዲስ አበባ ላይ ምርመራ ተጀመረ። እኛም እዚህ ምርመራ ማድረግ መቻል አለብን የሚል ሀሳብ አነሳን። ከፒቻይ መነጋገር ጀመርን። ምክንያቱም ለእያንዳንዱ ናሙና በፕሌን ነበር እያጓጓዝን ወደ አዲስ አበባ የምንልቀው። ኮስት አንጻር፣ ውጤት በሰዓቱ ከመድረሱ አንጻር የራሱ እንከኖች ነበሩት። አራት ባለሙያዎች በአዲስ አበባ ስልጠና አግኝተው እንደተመለሱ ዶክተር ተወልደ ተናግረው ባለው መሳሪያና ጊዜያዊ አቅም በቀን ሁለት መቶ ሰባ ሰዎች የኮሮና ቫይረስ ምርመራ ማካሄድ እንችላለን ሲሉ ተናግሯል። የምርመራው ሙከራ ሂደት ስኬታማ እንደነበረም ገልጸዋል። ምርመራ የሚካሄድላቸው ሰዎች በሐኪሞች የተመረጡና በተጨማሪም የተጠረጠሩ ሰዎች ናቸው ያሉ ዶክተር ተወልደም ለመመርመር ፍላጎት አለኝ በማለት ሰዎች ወደ ኢንስቲትዩቱ መምጣት እንደማይጠበቅባቸው ነው የገለጹት ጣይ ተጨማሪ ባለሙያዎች ለማሰልጠንና እንዲሁም የምርመራ ቦታዎችን ለማስፋት እቅድ ይዘን እየሰራን ነው ሲሉ ዋና ዳይሬክተሩ ገልጸዋል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤልና የክልሉ ከፍተኛ አመራሮች በትናንትናው ዕለት የኮሮና ቫይረስ ምርመራ በትግራይ መጀመሩን ተከትሎ በኢንስቲትዩቱ ተገኝተው ጎብኝተዋል። አምር ትግራይ በምርመራ ዜና እንጀምር አቅም በትግራይ ተፈጥሯል። ምርመራ እዚህ ነው የምናካሄደው። በቀጣይ አቅም ማሳደግ ነው የምንሰራው። ብዝም ብለን ሁለት ሶስት ሳይሆን መቶዎች የምንመረምርበት ሁሉንም የሚታወቅበት እድል እንዳለ አረጋግጠናል። በቀጣይም ተስፋ የሚሰጥ ጉዳይ ነው ነው ያሉት ባለፉት ሳምንታት በትግራይ ክልል 55 በቫይረሱ የተጠረጠሩ ሰዎች ናሙና ወደ አዲስ አበባ እንዲሁም ቀደም ብለው ወደ ደቡብ አፍሪካ ተልከው ከቫይረሱ ነፃ እንደሆኑ ተረጋግጠዋል ብሏል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም የፌዴራል ጠቅላይ አቃቤ ሕግ ለተጨማሪ 1559 ታራሚዎች ይቅርታ መደረጉን ዛሬ አስታውቋል። የኮሮና ቫይረስ ስርጭትን በማረሚያ ቤቶች ለመከላከል ይቻል ዘንድ የተወሰደ ውሳኔ መሆኑን የፌዴራል ጠቅላይ አቃቤ ሕግ ገልጿል። ፀሐይ ዳምጠው ዘገባውን አድርሳናለች። የፌዴራል ጠቅላይ አቃቤ ቃለ አቀባይ አቶ ዝናቡ ትኑ ለአሜሪካ ድምፅ እንደገለጹት ይቅርታ የተደረገላቸው ታራሚዎች በየፖሊስ ጣቢያ የነበሩ፣ በማረሚያ ቤት ውስጥ መረጃቸው በወቅቱ ለውሳኔ በሚመች ሁኔታ ተጣርቶ ያልቀረበ እንዲሁም የፌዴራል ታራሚዎች ሆነው በየክልሉ የነበሩ ታራሚዎች ናቸው ብሏል። የቫይረስ ስ ወረርሽኝ ስጋቱ በሀገራችን ውስጥ መግባቱ በተገለጸበት ወቅቶች ላይ የፍርድ ውሳኔ አግኝተው ወደ ማረሚያ ቤት ያልገቡ በአስሩም ክፍለ ከተማ የሚገኙት ፍርደኞቹም እንደዚሁ አሉ። ሌላው ጉዳይ በፌዴራል መንግስት ተይዞ ነገር ግን ክልል ላይ የሚገኘው ለምሳሌ በትግራይ ክልል ከሶስት ዓመት በታች የፍርደኛ ሆኖ ለአስራ ዘጠኝ ፍርድ ታራሚዎቹም እንደውም በአረር ክልልም ከሶስት ዓመት በታች የሚገኘው ሀያ ስድስት የፌዴራል ታራሚ እነዚህ የፌዴራል ታራሚዎች ናቸው በነገራችን ላከ ይዛቸው በፌዴራል መንግስት ተይዞ ግን ፍርድ ውሳኔ አግኝተው እዛው ባሉባቸው አካባቢዎች ላይ በማረሚያ ቤት እንዲቆዩ የተደረጉት ይቅርታ እንዲያገኙ ተደርጓል ለአንድ ሺ አምስት መቶ ሀምሳ ዘጠኝ ታራሚዎች ይቅርታ የተደረገውም የይቅርታ ቦርዱ ማረሚያ ቤት አጣርቶ ባቀረበለት መረጃ መሰረት ለኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በማቅረብ በተላለፈ የይቅርታ ውሳኔ መሆኑን አስታውቋል አቶ ዝናቡ አያይዘውም በአጠቃላይ ለ1559 ታራሚዎች ይቅርታ የተደረገ ሲሆን ከነዚህ ውስጥ 1511 ወንዶች ሲሆኑ ቀሪዎቹ 48 ሴቶች ናቸው ብሏል። በቀጣይም እንደየ ሁኔታው ታይቶ መንግስት የሚወስናቸው ውሳኔዎች ተፈጻሚ ይደረጋል ብሏል። አቶ ዝናቡ አሁን ባለፈው ባስቀመጥነው ክራይተሪያ መሰረት የመጀመሪያ ዙር እና ሁለተኛ ዙርም ታራሚዎች እንዲፈቱ ተደርጓል። ወደፊት ደግሞ መንግስት እያየ ሁኔታ በሚወስንበት አግባብ የሚፈጸም ሆነው ዞሮ ዞሮ ግን አሁን ያስቀመጥነው አሁን ክራይተሪያ ተጠቃሚ የሆኑ ማንኛውም አካል ፍትሐዊ በሆነ ሁኔታ ተጠቃሚ እንደሆኑ ተደርጓል። የፌዴራል ጠቅላይ አቃቢ የኮሮና ቫይረስ ስርጭትን በማረሚያ ቤቶች ለመከላከል ይቻል ዘንድ ከዚህ ቀደምም ለአራት ሺ አስራ አንድ የህግ ታራሚዎች ይቅርታ መደረጉን መግለጹ ይታወሳል። ለአሜሪካ ድምፅ ሀይዳምጦ ነኝ ከአዲስ አበባ። ኬንያ ውስጥ የኮሮና ቫይረስ ተጠቂዎች ቁጥር ወደ 50 ማሻቀቡን የሀገሪቱ የጤና ጥበቃ ሚኒስቴር ገለጸ። የሚኒስቴሩ ባለስልጣን ሙታሂ የሀገሪቱ ዜጎች ቫይረሱን ለመቆጣጠር መንግስት ያወጣቸውን መመሪያዎች እንዲያከብሩ አሳስበዋል። መንግስቱ ለዚሁ ብሎ ከወሰዳቸው እርምጃዎች መካከል አንዱ የሆነው የሰዓት እላፊ አዋጅ ካለፈው አርብ ጀምሮ ስራ ላይ መዋሉ የሚታወስ ነው። በኮንጎ ዲሞክራሲያዊት ሪፐብሊክ ቀድሞውንም በተለያዩ ወረርሽኞች ምክንያት ለሞት ተጋላጭ የሆኑት ህጻናቱ አሁን ደግሞ በኮሮና ቫይረስ ወረርሽኝ ምክንያት በባሰ ሁኔታ ይጋለጣሉ ሲል የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አሳሰበ። ፊትም በቂ ያልሆነው የጤና ድጋፍ ወደ ወረርሽኙ ሊዛወር ስለሚችል ብሎ ነው ስጋቱን የገለጸው። በሀገሪቱ እስካሁን 98 የኮሮና ቫይረስ ተያያዦች መመዝገባቸው ሲታወቅ፣ ከመካከላቸው ስምንቱ ሞተዋል። የዩኒሴፍ ሪፖርት እንዳመለከተው በኮንጎ ካለፈው የአውሮፓውያን 2019 ዓ.ም መጀመሪያ ወዲህ በኩፍኝ ወረርሽኝ ከ5300 በላይ ህጻናት ለህልፈት ተዳርገዋል። ወባ 17,000 ሰው ገሏል። በኮሌራ ወረርሽኝም ብዙ ሺዎች መታመማቸውን አክሎ ገልጿል። ከ3 ሚሊዮን በላይ የኮንጎ ህጻናት የሚያስፈልጋቸው የጤና አገልግሎት እንደማያገኙ፣ ከ9 ሚሊዮን በላይ ዜጎቿ ሰብአዊ እርዳታ ፈላጊ መሆናቸውን የሪፖርቱ አቅራቢ ሲሞን ኢንግራም ለቪኦኤ ገልጸዋል። በዚህ ላይ የኮሮና ወረርሽኝ ሲደረብ ደግሞ ችግሩን ይበልጡን ያባብሰዋል ነው ያሉት። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ ምክንያት የሞተው ሰው ቁጥር ከአምስት ሺህ አልፏል። ይህንኑ ተከትሎ የካሊፎርኒያ ሎስ አንጀለስ ከተማ ከንቲባ ሁለተኛዋ የሀገሪቱ ትልቋ ከተማ ነች ሰው ከቤት ውጪ ሲሆን በጭንብል እንዲሸፈን አሳስበዋል። ከንቲባ ኤሪክ ጋርሴቲ ሰው ለጤና ባለሙያ መገልገያ በተለየ መንገድ የሚሰሩትንና በአሁኑ ወቅት በእጥረት ላይ ያሉትን አይነት ጭንብሎች ሳይሆን የጨርቁን ጭንብል ቢጠቀም የቫይረሱን መዛመት ለመቀነስ ይረዳል ነው ያሉት። የፌዴራሉ መንግስት ባለስልጣናት ግን እስካሁን ህዝቡን በመከላከያ ጭንብል እንዲጠቀም መመሪያ አልሰጡም። የሎስ አንጀለሱ ከንቲባ አክለው በጭምብል ተሸፈኑ ማለት ግን ህዝቡን ግር ብሎ ከቤት ውጭ እንዲወጣ መጋበዝ አይደለም ብለዋል። ምግብ ለመግዛትና ለመሳሰለው አስፈላጊ ጉዳይ ካልሆነ ቤቱ መቀመጥ ነው የሚኖርበት ብለዋል ከንቲባው። በዓለም ዙሪያ ለቫይረሱ የተጋለጡ ወይም የተያዙ ሰዎች ወደ አንድ ሚሊዮን ሊደርሱ ተቃርበዋል። 50 ሺህ ሰው በበሽታው ምክንያት ለህልፈት ተዳርጓል። የዓለም የጤና ድርጅት ዋና ዲሬክተር ቴድሮስ አድሃኖም የቫይረሱ በፍጥነት መዛመት በጥልቅ እንዳሳሰባቸው ተናግረዋል። ሰዎች የህመሙን ምልክት ሳያሳዩ ቫይረሱ ሊኖርባቸው እንደሚችል አስጠንቅቋል። ቻይና በኮቪድ-19 የተመታው ምጣኔ ሀብቷ ፈጥኖ እንደሚያንሰራራ የነበራት ተስፋ ለጊዜው የሚሆንላት አይመስልም። ዓለም አቀፉ ወረርሽኝ በወጪ ንግዷ ላይ ባተኮሩት ኢንዱስትሪዎቿ ላይ ሌላ ጉዳት እያደረሰ ነውና ከምዕራብ ሀገሮች ገዢዎች የታዘዙ ምርቶች እየተሰረዙ ሲሆን ብዙዎች ኢንዱስትሪዎች ምርታቸውን እንደ ጭንብል ወደ መሳሰሉ የሕክምና አቅርቦቶች ለማዞር ከቻሉት ከአንዳንዶቹ በስተቀር ዝግ ሆነው መቆየት የግድ ሆኖባቸዋል ተብሏል። ሰሜን ኮሪያ ከኮሮና ቫይረስ ነጻ ነኝ የምትለው ሊሆን የማይችል ነገር ነው ሲሉ አንድ ከፍተኛ የዩናይትድ ስቴትስ ጀነራል ተናገሩ። በደቡብ ኮሪያ የዩናይትድ ስቴትስ ከፍተኛው ጀነራል ሮበርት አብራምስ ለቪኦኤና ለሲኤንኤን ቴሌቪዥን በሰጡት ቃል ባየናቸው የስለላ መረጃዎች መሰረት ፒዮንግያንግ ኮሮና አልደረሰብኝም የምትለው ከእውነት የራቀ ነው ብለዋል። የመረጃ ምንጮቻችን እና በምን መንገድ እንደተገኙ ግን አንገልጽም ነው ያሉት ጀነራሉ። በመጨረሻም የፊሊፒንሱ ፕሬዚደንት ሮድሪጎ ዱቴርቴ መንግስት ኮሮና ቫይረስን ለመከላከል ያስተላለፋቸውን የእንቅስቃሴ ክልከላዎች ጥሶ የተገኘ በፖሊስ በጥይት ሊመታ ይችላል ሲሉ ማስጠንቀቃቸው ተሰማ። ዱቴርቴ ትናንት በቴሌቪዥን ባደረጉት ንግግራቸው በዋና ከተማዋ ማኒላ የድሆች አካባቢዎች ነዋሪዎች በቂ የምግብ እርዳታ አልተሰጠንም ብለው ሰልፍ መውጣታቸውን ተከትሎ ነው ማስጠንቀቂያውን የሰጡት። አድማጮች የዓለም አቀፉን ወረርሽኝ ወቅታዊ ይዞታ የሚዘረዝር ዘገባ በመጽሔት ክፍለ ጊዜ ይቀርባል። ለሰዓቱ የተሰናዳው ዜና በዚሁ አበቃ። ቆንጅት ታየን ለዜናዎቹ እናመሰግናለን። አመሰግናለን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 24 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94 ነጥብ ሶስት ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ውሃ እንደዚህ በከፍተኛ መጠን የውሃ አቅርቦት እጥረት ባለበት ሀገር የኮሮና ቫይረስ ተጋላጭነት ከፍተኛ እንደሚሆን ይጠበቃል። የዋተር ኤድ ኢትዮጵያ ዳይሬክተር አቶ ያቆብ መቼና ናቸው። የንጹህ ውሃ ሽፋን ኮሮና ቫይረስን ለመከላከል ስላለው አስተዋጽኦ ይነግሩናል። ዘገባውን ቆየት ብላችሁ ትሰሙታላችሁ። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአብዛኞቹ የምስራቅ አፍሪካ ሀገሮች እስካሁን የተዘገበው የኮሮና ቫይረስ ተጋላጭ ቁጥር አነስተኛ ነው። ይሁንና የኮሮና ቫይረስ በብዛት ከተዛመተ በሚል በህዝቧ ቁጥር የአህጉሪቱ ሁለተኛይቱ ግዙፍ ሀገር ኢትዮጵያ የጤና ባለስልጣናት የከፋ ጥቃት ቢደርስ ብለው ለሚከተለው መሰናዳት ይዘዋል። የአሜሪካ ድምጽ ማየት የቻለው እነኚህ አሃዞች እንደሚጠቁሙት በሚሊዮኖች የሚቆጠሩ ኢትዮጵያውያን ለወረርሽኙ ሊጋለጡ ሲችሉ፣ በሺዎች የሚገመቱ ደግሞ በጽኑ ለታመሙ ህሙማን የሚሰጥ የህክምና እርዳታ የሚሹ ሊሆኑ ይችላሉ። ሲሞን ማርከስ ከአዲስ አበባ የተከታተለውን ዘገባ አሉላ ከበደ ይዞታል። የኢትዮጵያ ጤና ሚኒስቴር እጅግ ወደ ከፋ መዛመት ሊያመራ ይችላል ላለውና በጥቂት ሳምንታት ውስጥም የአገሪቱን የጤና አገልግሎት ስርዓት ሊያሰናክል ይችላል የሚል ስጋት ላሳደረ ከሁሉ የከፋ ሁኔታ ቢፈጠር ለሚሆን ሁናቴ ወይም አዝማሚያ የሚያዘጋጅ ሙከራ በማጤን ላይ ነው። የኢትዮጵያ ጤና ጥበቃ ሚኒስቴር በያዝነው ሳምንት ሳምንት ያዘጋጀውና የአሜሪካ ድምጽ ያገኘው ይህ መረጃ በሕዝቧ ቁጥር በአፍሪካ ሁለተኛዋ ግዙፍ ሀገር ኢትዮጵያ 28 ሚሊዮን የሚደርሰው ዜጋዋ ለቫይረሱ ሊጋለጥ ይችል ይሆናል የሚል ግምት ነው ያስቀመጠው። በመንግስታዊው አሀዝ መሰረት ቁጥሩ 9700 የሚደርስ ሰው በመጪዎቹ አራት ሳምንታት ውስጥ በጽኑ ለታመሙ ሁማን የሚሰጥ ሕክምና አገልግሎት ሊያስፈልገው ይችላል የሚል እቅድ ነው የተያዘው። ማህበራዊ መራራቅ የሚል ቅጽል የተሰጠውን ሰዎች በአማካይ ሁለት ሜትሮች ያህል አንዳቸው ከሌላቸው እንዲራራቁ የሚጠይቀውን መስሏል። አስፈላጊ ጥንቃቄዎች በተግባር ላይ ውለውም ሰላሳ ሺህ ያህል ሰው የሚጋለጥበት ሁኔታ እንደሚፈጠር መረጃው ያመለክታል። የአሜሪካ ድምጽ ያገኘውን የዚህን መረጃ ትክክለኝነት ያረጋገጡት የጤና ሚኒስትሯ ዶክተር ሊያ ታደሰ መንግስት በየጊዜው በፍጥነት የሚለዋወጡትን ወረርሽኙን የሚመለከቱ አሀዛዊ መረጃዎች የአሁን ለማድረግ እየሰራ መሆኑን አስረድተዋል። ለጽኑ ህሙማን የሚያስፈልገው የሕክምና አቅርቦትን በተመለከተም ከፍተኛ እጥረት መኖሩን ለአሜሪካ ድምጽ በሰጡ ቃል አስረድተዋል። በዓለም ዙሪያ ከሚታዩ መረጃዎች እንደምንረዳው የኮሮና ቫይረስ ለሚያስከትለው በሽታ ከሚጋለጡ ሰዎች አምስት በመቶ ያህሉ ልዩ የመተንፈሻ መሳሪያ ሊያስፈልጋቸው ይችላል። አሁን ካለንበት ጠቅላላ ሁኔታ አንጻር በጠና ለታመሙ በሚውሉ መኝታዎችና ሕክምና ሆነ ልዩ የመተንፈሻ መሳሪያዎች በሚያስፈልጉንና ባሉን መካከል ሰፊ ልዩነት አለ። ዶክተር ሊያ አክለውም ኢትዮጵያ ተጨማሪ የጽኑ ህሙማን መርጃዎችንና ልዩ የመተንፈሻ ሕክምና መሳሪያዎችን ለመግዛት የግዢ ስርዓት በማካሄድ ላይ መሆኗንም ተናግረዋል። በመጪዎቹ አራት ሳምንታት ውስጥ ቁጥራቸው አንድ ሺህ ሁለት መቶ አርባ ሁለት የሚደርስ ሰዎች በወረርሽኙ ሳቢያ ህይወታቸውን ሊያጡ እንደሚችሉ በሚጠቅሰው መረጃ ላይ ግን አስተያየት አልሰጡም። ኢትስ ዌር ሆፕ ይህ ተዋች ክሎስ ቱ ፋይፍ ሀንድረድ ቬንትሌተርስ አሁን ያለን በመንግስትም በግልም ሆስፒታሎች ያሉትን ጨምሮ ማለት ነው፣ በጠቅላላው አራት መቶ ሰላሳ አምስት ናቸው። እየተዘጋጀን ያለነው የከፋ ሁኔታ ሊከሰት ይችላል በሚል እቅድ ነው። በእርግጥ ትክክለኛው ግምት ሆነ ተፈላጊው ስልጠና አልተጠናቀቀም፣ ስራው በመካሄድ ላይ ነው ያለው። ይሁንና የኢትዮጵያ መንግስት ተጨባጭ ሀዞችንና ይህን መሰል ትንባያዎችን ለመንደፍ ከዓለም ጤና ድርጅት ከኦሃዮ ዩኒቨርሲቲና የሚኪንዚ አማካሪ ድርጅት ባለሙያዎች ጋር በቅርብ ትብብር በመስራት ላይ መሆኑን ጠቁመዋል። የአሜሪካ ድምፅ የተመለከተው ይህ ሰነድ አክሎም የኢትዮጵያ ጤና ስርዓት ትኩረቱን በአመዛኙ ወደ የኮሮና ቫይረስ ወረርሽኝ ወደሚያስከትላቸው ውስብስብ ችግሮች ለማዞር በሚገደድበት ወቅት ከዚህ ቀደም የነበሩ ሌሎች አስቸኳይ የጤና እውከቶች ሊያገረሹ መቻላቸውን ይተነብያል። ይህ በእንዲህ እንዳለም እጅግ ፈታኝ ሁኔታዎች መደቀናቸውን የሚጠቁመው ይህ ሰነድ እስካሁን ባሉት መረጃዎች ሙሉ በሙሉ የትንበያ ብቻ ነው። በኢትዮጵያ እስካሁን ለኮሮና ቫይረስ መጋለጣቸው የተረጋገጡት ሰዎች ቁጥር 29 ሲሆን በህመሙሳ ሳቢያ ህይወቱን ያጣ ሰው ስለመኖሩ አልተዘገበም። ሲሞንንም አሉላንም ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። መንግስት ያስቀመጠውን አስገዳጅ ማቆያ ባለመፈጸም አቋርጠው የሚወጡ ሰዎች አሉ በሚል በማህበራዊ ትስስር ላይ የሚነገረው መሰረት በማድረግ ምርመራ እየተደረገ መሆኑን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገለጸ። የኢትዮጵያ ጠቅላይ አቃቢ ህግ በበኩሉ መንግስት የኮሮና ቫይረስ ስርጭትን ለመግታት ያወጣውን መመሪያ የማያከብሩ ሰዎች የህግ ተጠያቂነት ይከተላል ብሏል። ሙክታር ጀማል ዝርዝር አለው። ከኮሮና ቫይረስ ስርጭት መግቻ ውስጥ አንዱ እንደ መፍትሄ እየተተገበረ ያለው ከውጭ ሀገር የመጡ ሰዎችን ለ14 ቀናት በለይቶ ማቆያ እንዲሰነብቱ የተወሰነውን በመጣስ የተለያዩ መንገደኞች ወደየቤታቸው እየገቡ ያሉ ኖራቸውንና ጥበቃውም ልል እንደሆነ ጭምር በማኅበራዊ ትስስር በስፋት እየተዘዋወረ ይገኛል። ቪኦኤ ያነጋገራቸው ሰው ጉዳዩ እንደሚያሳስባቸውና የማጣራት ስራ ሊሰራ እንደሚገባም ጠይቀዋል። የእስልምና እምነት መምህር የሆኑት ኡስታዝ አቡበከር አህመድ ይህ መሰል ስጋት ከተፈጠረባቸው ሰዎች አንዱ ናቸው። በተለያየ መንገድ ከውጭ አገር መጥተው አስራ አራት ቀን መቆየት አለባቸው የተባሉ ወገኖቻችን በተወሰነ መልኩ አንዳንዶቹ እንግዲህ

እነሱም ራሱ ጉዳዩን ገምዝመል ጥያቄው ከተለያየ አቅጣጫ እየመጣ ስለሆነ ዛሬ ጠዋት በአራት ተከፍለው ሙሉ ያሉትንም ሰባት ስማት ዘቡቃዎች ክትትል ለማድረግ እና እሳች ዘሲ ወረዳ ያለውን ነገር ለማየት በተለይ የጸጥታ መዋቅሮ የሚያደርጋቸውን ጥበቃ ወይም የሚስተዋሉት ክፍተት የተባሉትን ከህዝብ የተነሱትን ቅሬታዎች ለማየት እንቅስቃሴ እንዳደረጉ ሰንቻለሁ። ይህ ትልቅ ነገር ነው። መሆኑም ያለበትም ያው እንዲያረጋግጡልን እና በሰዎች ላይ የተፈጠረውን ስጋትና ሀሳብ ተመልክቶ መልስ እንዲሰጡን ቪኦኤ ያነጋገራቸው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የዓለም ጤና ደንብ ዳይሬክተሩ ዶክተር ፈይሳ ረጋሳ ዜናው እንደተሰማ ማጣራት እየተሰራ መሆኑን ገልጸዋል። ሰዎች በተለያየ መንገድ ሊወጡ ይችላሉ፣ ይወጣሉ የምል ከሶሻል ሚዲያም ከተለያዩ በመገናኛ ሰምተናል። ነገር ግን እስካሁን የተረጋገጠ ነገር የለም ነው እያወቅ ነው። የተረጋገጠ ነገር የለም። ነገር ግን ይሄንን ለማጣራት እንቅስቃሴ እየተደረገ ስለሆነ ምናልባትም ካለቀ በኋላ ጤና ሚኒስቴርም ይፋ የሚያደርግ ይሆናል። በተለይ አንዳንድ ሰዎች የሚያነሱት ምንድን ነው፣ የኳራንታይን ወይ ደግሞ የለይቶ ማቆያው ቦታ ጥብቅ ቁጥጥር የለውም። ሌሎች ሰዎች ደግሞ የሚያነሱት በአንድ በረራ አብረን መተን አብረን ያልሰፈርን ወይ ደግሞ ወደ ቤታቸው ወደ ተለየ ቦታ የሄዱም አሉ የሚሉ አሉ። ለይቶ ወደ ራስ ቤት የመሄድ እድል ያላቸው ሰዎች አሉ እንዴ? ከምን አንጻር ነው እሱ የተወራው? ምናልባት እንግዲህ ይሄኛው ጥብቅ ቁጥጥር የጤና ጥበቃን ብቻ ሳይሆን ሌሎችን ባለድርሻ አካላት ሴኩሪቲ፣ ፖሊስ፣ ኢሚግሬሽን ሁሉ አንድ አንድ ላይ ሆነው ከጤና ጥበቃ ጋር የሚሰሩት ስራ ነው ማለት ነው። ስለዚህ ቦሌ ኤርፖርት ላይ ከኢሚግሬሽን የወጡትን ፖሊሶች እና እኛ ባለሙያዎች ይረከባሉ። ከዛ በኋላ ታጅቦ በፖሊስ ወደ ተዘጋጀላቸው ማንዳቶሪ ኳራንቲን ቦታ ይሄዳሉ። ስለዚህ ለሆቴሎቹ ማስረከብና ከዛም በኋላ እንግዲህ ፓስፖርታቸው ሁሉ ሪሰፕሽን ላይ እንዲቀመጥና መጨረሻ ላይ በመወጡበት ጊዜ ያገኛሉ። ስለዚህ በዚህ መልኩ ነው። በዚህ አካሄድ ነው እንግዲህ ቁጥጥር የሚደረገው ማለት ነው። ከፌደራል ፖሊስ፣ ከአዲስ አበባ ፖሊስ እና ከኛ ባለሙያዎች ጋር በመሆን ማለት ነው። በሆቴል በሚቆዩበት ጊዜ በየቀኑም የጤና ምርመራ ይደረግላቸዋል። በጥሩ ሁኔታ እየተካሄደ ነው ቅድም እንደተናገርኩት። ነገር ግን እንግዲህ በበረራ ላይ በተለየ ሁኔታ እዛ ቦታ የማይገቡ በህጉ አግባብ የተተቀመጠላቸው አሉ። የኤምባሲ ኃላፊዎች ሊሆኑ ይችላሉ ከውጭ ሀገር የሚመጡ ታላላቅ እንግዶች የሀገር መሪዎች ሊሆኑ ይችላሉ። እንግዲህ እነዚህ ቪአይፒ ዲፕሎማት ቪዛ ያላቸው በዛ በኩል ወጠው ወደ ተቀመጠላቸው ቦታ ነው የሚሄዱት። በዚህ አግባር ኤምባሲ ውስጥ ሆም አይዞሌት የሚደረጉ አሉ። ሆቴሎችም ውስጥ በዛ መልኩ አይዞሌት ተደርገው ያንን ጊዜ ከጨረሱ በኋላ የሚሄዱበት ሁኔታ ይፈጠራል ማለት ነው። ይሄ እንግዲህ ስፔሻል ኮንዲሽን ነው፣ በዚህ በተለየ ሁኔታ የሚባለው ወደ ቤተሰብ ወላጅ ወይ ደግሞ ማህበረሰብ የሚሄድ ማንም መንገደኛ የለም ነው የሚሉት። እነዚህ ቪአይፒ ናቸው፣ ኮር ዲፕሎማቶች እና ኤምባሲ ናቸው እና በህብረተሰቡ ጋር የሚቀላቀሉ አይደሉም። አ ሌሎቹ ግን ወደ ሀገር ወደዚህ መጥተው የሀገር መሪዎች ሊሆኑ ይችላሉ፣ ሌሎችም ሊሆኑ ይችላሉ። በተቀመጠላቸው ጊዜ ቆይተው በዛ መልኩ የሚመለሱ ይሆናሉ ማለት ነው። መንግስት ኮሮና ቫይረስ ስርጭትን ለመቆጣጠር የተለያዩ መመሪያዎችን ማውጣቱን የኢትዮጵያ ጠቅላይ አቃቢ ሕግ ገልጿል። መመሪያውን በሚጥሱ ሰዎች ላይ የሕግ ተጠያቂነት እንደሚቀርብ ነው የኢትዮጵያ ጠቅላይ አቃቢ ሕግ ቃል አቀባይ አቶ ዝናቡ ቱኑ ለአሜሪካ ድምፅ የተናገሩት። አንዳንደም ከውጭ ሀገር የሚመጡ መንገደኞች በተለይ መንግስት አስቀምጧል አስገዳጅ በሆነ ሁኔታ አስራ አራት ቀን ለይቶ ማቆያ መግባት አለባቸው ያንን ላለ መግባት የመፈለግ ከዚያም ጠፍቶ የመውጣትም ዝንባለን አንዱ ላይ ዝንባለዎች የታዩበት ሁኔታ አለ። እነዚህም ህጎችን የሚተሶ አካላት በሙሉ ወይም የሚተባበሩትን በሙሉ ለህዝባችን ደህንነት ሲባል በህግ ተጠያቂ የሚሆኑበት ሁኔታ እንዳለ በዝርዝር ያስቀመጡበት ሁኔታ ነው አለ። የኮሮና ቫይረስ ስርጭትን ለመግታት እና ህዝብን ከአደጋ ለመጠበቅ መንግስት የህግ ማስከበር ስራን የሚፈጽም መሆኑን በመግለጽ ህዝቡም በኃላፊነትና ባለቤትነት ስሜት ከህክምና ባለሙያዎችና ህግ አስከባሪዎች ጎን እንዲቆም ጥሪ ቀርቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ሪፖርተርን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ዘገባም ከዚሁ ከኮሮና ቫይረስ ጋር የተያያዘ ጉዳይ ነው። የኮሮና ቫይረስን ለመከላከል ሲባል የክልሉ ህዝብ አታድርጉ የተባለውን በማድረግ ሳይሆን አድርጉ ብቻ የተባለውን በማድረግ አገራዊ ኃላፊነታቸውን እንዲወጡ የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው አሳሰቡ። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይነግረናል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው የቫይረሱን ስርጭት ለመከላከል በብሔራዊ ደረጃ ከጠቅላይ ሚኒስትሩ ጀምሮ በየደረጃው ግብረ ኃይል በማቋቋም እየተሰራ መሆኑን ተናግረው መንግስት ብቻውን የሚያቆመው ባለመሆኑ ሁሉም ህዝብ ርብርብ ማድረግ አለበት ብሏል። በአሁኑ ሰዓት መደበኛ እንቅስቃሴዎቻችን በሙሉ እያስተጓጎለ ያለ ከህይወት የሚበልጥ ነገር የለምና ህይወት ለመታደግ ሁላችንም ርብርብ በምናደርግበት ወቅት ላይ እንገኛለን። ስለዚህ ለመላ የክልላችን ህዝቦች ብሎም ለሀገራችን ህዝቦች አሁንም በድጋሚ የምንለው ይህንን ወረርሽኝ እንገታዋለን፣ እንከላከላለን፣ እናቆማለን የሚል የጋራ አቋም ይዘን፣ የጋራ መርህ ይዘን በመከላከል ዘመቻው ላይ የበኩላችንን እንድንወጣ መዘናጋት ሳያስፈልግ እያንዳንዳችን ጋር ደርሶ እስኪያቃጥለን ሳንጠብቅ የሚነገረውን ሰምተን በማድረግ ሁላችንም ወረሽኙ ለመከላከል ርብርብ እንድናደርግ ያስፈልጋል። የኮሮና ቫይረስን ለመከላከል ሲባል የክልሉ ህዝብ አታድርጎ የተባለውን ሳይሆን አድርጎ የተባለውን ብቻ በማድረግ አገራዊ ኃላፊነታቸውን እንዲወጣ አሳስበዋል። ወረሽኙ በሚቀጥሉት ጊዜያትም ቁጡ እየጨመረ ሊመጣ እንደሚችል ይገመታል። በማቆያ አካባቢ የሚገኙ እና ምርመራ ደግሞ በብዛት በሚካሄድበት ወቅት የወረርሽኙ ተጠቂዎች ቁጥር ምናልባትም ሊጨምር ይችላል። በቁጥር እኛም በክልላችን የክልሉ ካቢኔ አባላት በሙሉ መላው ህዝብ የሚያሳትፍ ንቅናቄዎች ገብተን ለመከላከል ጥረት እያደረግን ነው ያለ ነው። ብቸኛ መድኃኒቱ መከላከል ነው። ብቸኛ መድኃኒቱ አታድርጉ የተባለውን አለማድረግ ነው። ብቸኛ መድኃኒቱ ደግሞ ሐኪሞች ወይም የሕክምና ባለሙያዎች አድርጉ ያሉትን ማድረግ ብቻ ነው። የቫይረሱን ስርጭት መክታት የሚቻለው ሁሉም ሰው የተቀናጀና ተመሳሳይ አቋም መያዝ ከቻለ ብቻ ነው ብሏል። በደቡብ ክልል የኮሮና ቫይረስን ስርጭት ለመከላከል በተከናወነ የሀብት አሰባሰብ ስራ በገንዘብ 65 ሚሊዮን ብር መሰብሰብም ገልጠዋል። ከዚህ ባሻገርም የሕክምና ተቋማቸውን ሆቴላቸውና መኖሪያ ቤታቸውን ለዚህ ዓላማ የዋሉ ባለሀብቶች መኖራቸውን ተናግረው ምስጋናቸውን ችረውላቸዋል። መንግስት ብቻውን የሚያደርገው ነገር አይደለም። እንኳንስ መንግስት ዓለም መንግስታትም ሁሉም ጥሪ እያቀረቡ ነው። አቅም አለን የሚሉትም ቢሆን በራሳቸው እየቻሉት አይደለም። ስለዚህ የህዝባችን አቅም በጣም ይፈለጋል። ሁሉም ባለው አቅም ድጋፉ መስጠት አለበት። ካኩሪ ተግባር ነው። በሀገር ደረጃ ባለሀብቶቻችን እና ደግሞ ባለሀብቱን ብቻ ሳይሆን በትንሹም ቢሆን ያለውን ሁሉ በመስጠት ከፍተኛ ርብርብ እያደረገ ነው። እንደ ክልላችን የገቢ አሰባሰብ ግብረ ኃይል አደራጅተን እየሰራንበት ነው ያለ ነው። ከአዲስ አበባ ከተማ አስተዳደር የተላከውን 15 ሚሊዮን ብር የሚገመት የኮሮና ቫይረስ መከላከያ ቁሳቁሶችን መረከባቸውንም አቶ ርሱ ተናግሯል በመግለጫቸው በማዕከልና በክልል መንግስታት መካከልም ቅንጅታው አሰራር እንደሚያስፈልግ ተናግሯል። ይህ በሽታ ለመከላከል በጣም መናበብ ያስፈልጋል። ዲሲፕሊን ይፈልጋል። በመንግስት አካላት መካከል ቅንጅቱ አለ። ክቡር ጠቅላይ ሚኒስትሩ የሁሉም ክልሎች ፕሬዚደንቶች ጋር የሚገናኙበት የመድረክ አለ። በነዛ መድረኮች ሁሉም ክልሎች የየራሳቸው ሪፖርት ያቀርባሉ። ቪዲዮ ኮንፈረንስ ስብሰባዎች እያረግን ነው ያለ ነው። በዛ ቪዲዮ ኮንፈረንስ አንዱ ክልል እየተሰራ ያለው ከአንዱ ክልል ትምህርት ይወስዳል። ግን እንደ ሀገር ደግሞ ምን መደረግ እንዳለበት ክቡር ጠቅላይ ሚኒስትራችንም አቅጣጫ ይሰጣሉ። የሀገር አቀፍ ግብረ ኃይሉ የሚመራው በሳቸው ስለሆነ ያንን ያስቀመጡትን አቅጣጫ ተከትለን ክልሎች እየሰራን ነው ያለ ነው። በሌላ በኩል የሕዝቡ መዘናጋትና የቫይረሱ ስርጭት አሳስበናል ያሉት የአዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየነም በከተማው የሚገኙ ሁለት የሰኞና ሐሙስ ትልልቅ ገበያዎች ላይ ገደብ መጣልን ጨምሮ ሌሎችንም ክልክላዎች መደረጉን አስታውቋል። የከተማው ምክትል ከንቲባ እንዳሉት የሰዎችን እንቅስቃሴና ንክኪዎችን ለመቀነስ ሲባል ከዛሬ ቀትር ስድስት ሰዓት ጀምሮ የባለ ሁለት እግር ሞተር ሳይክሎችን ማሽከርከር ተገድቧል። ይህም በሽታ ለመከላከል ሰኞና ሐሙስ እጅግ በጣም በርካታ ቁጥር ያለው ተገበያይ ወደ ገበያ የሚመጣ ስለሆነ ይሄ ደግሞ ለበሽታው መስፋፋት ትልቅ ምክንያት ስለሚሆን በተቻለ መጠን በሌሎች ቀናት ግብይት እንድትፈጽሙ፣ ሐሙስ እና ሰኞ ደግሞ የሚደረገው የመደበኛ እንቅስቃሴ ካልሆነ በስተቀር ቀደም ሲል በነበረው አይነት ሰፊ ግብይት የማይካሄድበት እንዲሆን የሚደረግ ስለሆነ ይህን እናውቃችሁ። ለራሳችሁ ደህንነት ከሰኞ ከሐሙስ ውጭ ባሉ ቀናት አማራጭ ቀናት ውስጥ በአካባቢያችሁ ባሉ አነስተኛ ገበያዎች ላይ በመሳተፍ በመጠቀም ገበያ ላይ የሚደረገውን ከፍተኛ ጭንቅንቅ መቀነስ ይኖርብናል። አቶ ጥራቱ ከዛሬ ጀምሮ ማንኛውም ጭፈራ ቤቶችና መጠጥ ቤቶች ከምሽት ሶስት ሰዓት በኋላ ዝግ እንደሆኑ ወስነናል ብለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ አዋሳም አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ፕሮግራማችንን ነው። ወደ ተከታዩ ዘገባችን እናልፋለን። የቤንሻንጉል ጉሙዝና የጋምቤላ ክልሎች የኮሮና ቫይረስ ወረርሽኝን ለመከላከል የተለያዩ ውሳኔዎችን ማሳለፋቸውን አስታወቁ። የቤንሻንጉል ጉሙዝ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ መለሰ በየነ ክልሉ ከሱዳን ጋር ድንበር የሚጋራ በመሆኑ የሰው ዝውውር ለመከታተል በመውጫና መግቢያ በሮች ላይ ገደብ ተጥሏል ብለዋል። የጋምቤላ ክልል ፕሬስ ሴክሬታሪያት ጽፈት ቤት በበኩሉ በክልሉ ከፍተኛ ቁጥር ያለው ስደተኛ መገኘቱን ጠቅሶ ከአካባቢው ማህበረሰብ ጋር ተቀላቅለው የሚኖሩ በመሆናቸው ይህንን ስጋት መፍትሄ ለመስጠት የፌዴራል መንግስት ከስደተኞች አስተዳደር ህግ አንጻር ለስጋቱ መፍትሄ የሚሆን ውሳኔ እንዲሰጥ ተገቢውን መረጃ ለመለዋወጥ መወሰኑን ገልጿል። ሽንስ ጽሕፈት ቤት ኃላፊ አቶ መለሰ በየነ የኮሮና ወረርሽኝን ለመከላከል የክልሉ መንግስት ስላሳለፋቸው ውሳኔዎች በጥቂቱ ገልጸዋል። በእድሜ የገፉ ነፍሰ ጡርና ቶች የሚያጠቡ ተጓዳኝ በሽታ ያላቸው ስኳር፣ ፊት ምናምን ያላቸውና መሰል ችግር ውስጥ ያሉትን ሰራተኞች ከክልል ጀምረን እስከ ታችኛው መዋቅራችን ከመደበኛ ስራቸው ወጥቶ ቤታቸው ነው መደበኛ ስራውን እንዲያከናውኑ ውሳኔ ሰጠን። በዛ መሰረት እንግዲህ የመከላከሉን ስራ በስፋት እየሰራን ነው ያለ ነው። የሺሻ ቤቶች፣ ከረሙላ ቤቶች፣ ጫት ቤቶችና ጭፈራ ቤቶች፣ ካርታ ቤቶች፣ አላስፈላጊ ሰው ብዛት የሚታይባቸው እና የሰው መጠጋጋት የሚታይባቸው ቦታዎች ሙሉ በሙሉ በአሁኑ ሰዓት በጸጥታ ኃይሉ ህግ የማስከበር ስራዎች እየተሰሩ ያሉበት ሁኔታዎች አሉ በአሁኑ ሰዓት ከክልሉ ከተማ ሶሳን ጨምሮ ሶስቱ ዞኖች እና ሀያ አንዱ ወረዳዎች ላይ እስከ ታችኛው ቀበሌ ድረስ ወደዛ ቀበሌዎች ላይ በመኪናም እየወረዱ በሞተርም እየሄዱ የቅስቀሳ በሙት አርቦ ጤና ጥበቃ ሚኒስቴር እና ጤና ቢሮ ያወጣቸው መከላከያ መንገዶች ማህበረሰቡ እንዴት ተግባራዊ ማድረግ እንዳለበት ግንዛቤ መፍጠት ስራዎች በስፋት እየተሰሩ ያሉበት ሁኔታዎች አሉ በሃይማኖት ተቋማት በተመሳሳይ መ መሻሻሎች ቢኖሩ የተፈለገውን ያክል ባለመሆኑ ክብር ስነስርቱ እንደዚሁ ባለፈው ከዚህ ሁለት ቀን ሶስት በፊት ሰብስቦ ውይይት ካደረገው እንዲህ የተለያዩ ውሳኔዎችን አስቀምጦ ሀገራዊ አፍራጫውን ተቀብለው የሀገራዊ ውሳኔውን ተግባራዊ እያደረጉ ያሉበት ሁኔታዎች አሉ። እንደኛ ክልል አሁን ላይ ያሉ ጠንካራ ጎን ብረን ምንወስደው ሰላምታን አለመጠም፣ አለመጨባበር፣ እጅን በሳሙና ና በውሃ በደንብ መታጠብ ጅምር ነገሮች ና አልኮልን መጠቀም ጅምር ስራዎች ቢኖሩ ስቲል ነው የሃይማኖት አማኞች ስለሆነ በሽታው አይዘንን የሚሉት የተሳሳቱ አመለካከቶች አልተፈቱ ቁርስ ችግሮች ስለሆኑ እሱን ለመፍታት ጥረት እያደረግንን ነው። ከዚህ ጋር ተያይዘው የክልሉ ኤፍኤም ሬዲዮ አጋጣሚ ሆነ ሁሉም አካባቢዎች ላይ ተደራሽ ስለሚሆን መልክቶች ሀገራችን በብሔረሰቡ አፍ መፍቻ ቋንቋዎች ወደ ሶስት ብሔረሰቡ አፍ መፍቻ ቋንቋዎች ደጋግሞ ደጋግሞ የማስተማር ህብረተሰቡን አመለካከት የመቀየር ስራዎች በስፋት እየተሰሩ ያሉበት ሁኔታዎች አሉ። በሽታው ጋር በተገናኘ እነዚህ አንዳንድ ስግብግብ ነጋዴዎች ዋጋ የሚጨምሩና ህብረተሰቡን ከነበረበት ኑሮ እንደገና ሌላ ትል ለመፍጠር የሚጥሩ አካላትን የራሳቸውን እንቅስቃሴ እንደነበረ በንግድ ኢንዱስትሪ የሚመራ ኮሚቴ አለ። እሱን አደራጅተን አሁን ባለው ሁኔታ ወደ ሁለት መቶ ሰባ አንድ የሚሆኑ የንግድ ድርጅቶች ላይ አስተዳደራዊ እርምጃዎች ለመውሰድ ጥረት ተደርገዋል። የተለያ ጣቢያዎች ያሉበት ክልል ከመሆኑ ጋር ተያይዞ ከስልሳ ሺህ በላይ የሚሆኑ ስደተኞች ያሉበት ነው። በአካባቢ ያለው መጠጋጋት ትንሽ ስጋት የሚፈጥርና በተመሳሳይ መልኩ ወጣ ገባነት የሚበዛበት ቦታ ከመሆኑ ጋር ተያይዞ ችግሩ ለመስታት ቀደም ብለን ከሚመለከታቸው የነሱ አመራሮች ና ያን ጉዳይ የሚመለከቱ ኖን ገቨርንመንታል ኦርጋናይዜሽንን ሰብስበን በአካባቢ ላይ የንጽህና መጠበቂያዎቹ በተሟላ መቅረብ እንዳለባቸው፣ አላስፈላጊ መጠጋጋት ና ማህበራዊ ርቀትን ጠብቀው በሽታውን እንዲገቱ የማድረግ ስራዎች እንዲሰሩ ቀደም ብለን ውይይት አድርገናል። ክልሉ ከሱዳን ጋር ድንበር የሚጋራ በመሆኑ የሰው ዝውውር ለመከታተል በመውጫና መግቢያ በሮች ላይ ስለተጣለው ገደብም እንዲህ ይገልጻሉ። አቶ መለሰ እኛ ሱዳን ጠረፋማ አካባቢ እንደመሆኑ መጠን እዛ አካባቢ ላይ የሱዳን ማህበረሰብ እና የኛ ማህበረሰብ በባህልም ሃይማኖትም በንግድም የተሳሰረ ማህበረሰብ እንደመሆኑ መጠን አላስፈላጊ የሰው ዝውርም ስላለ እዛ አካባቢ ላይ ይሄ በሽታ ቢፈጠር በሽታውን ስርጭት ይበልጥ ያሰራጨዋል በሚል ታሳቢ ወደ ስድስት የሚሆኑ መግቢያና መውጫ በሮች ተለይቶ በአሁኑ ሰዓት በጸጥታ ኃይል መደብ ስትለ መውጣትን መግባትን እንደማይቻል እየተሰራ ያለበት ሁኔታዎች አሉ። ወረርሽኙን አስቀድሞ ለመከላከልና ለአቅመ ደካሞች እንዲውል የክልሉ መንግስት አመራሮች እና መንግስት ሰራ ሰራተኞች የአንድ ወር ደመወዛቸውን ለማበርከት መወሰኑን ተናግረው ባለሀብቶችና የተለያዩ ህብረተሰብ አባላትም የገንዘብና የተለያዩ አይነቶች ድጋፍ እያደረጉ ነው ብለዋል። ኃላፊው የወረርሽኙ ምልክት ይህ ዜና እስከተጠናከረበት ጊዜ ድረስ በክልሉ ባይታይም ስምንት ለይቶ ማቆያና ማከሚያ ማዕከላት እንዲሁም ሁለት መቶ የህክምና ባለሙያዎች አስፈላጊውን ስልጠና ውስጥ በዝግጅት ላይ እንደሚገኙ አቶ መለሰ ተናግረዋል። ትኩረት ስለሚሻው የኮሮና ህክምና ቁሳቁስ እጥረትም ለሚመለከታቸው የመንግስት ከፍተኛ ባለስልጣናት ማሳወቃቸውን ገልጸዋል። አቶ መለሰ እንደሚመለከት ለሀገርም መሰረታዊ ችግር ነው። እንደኛ ክልልም ጤና ባለሙያዎች መዋልቶ መቅረብ ያለባቸው ስራዎችን ለመስራት የሚያስችል ቁሳቁስ የለንም የሚሉ ኮምፕሌኖች አሉ። እንግዲህ እኛ አቅም የሚፈቱ ነገሮችን ለመፍታት ጥረት እየተደረገ ያለው በክልሉ ጤና ጥበቃ ቢሮ በኩል በተመሳሳይ መልኩ ጥያቄዎች ተዋረዱን ጠብቆ ለፌዴራል ጤና ጥበቃ ሚኒስቴሩም እያቀረቡ ነው ያሉ በእኛ በኩልም እንደ መስተዳድር ምክር ቤትን የክልሉ መንግስትም ለጠቅላይ ሚኒስትሩ በየጊዜው የቪዲዮ ኮንፈረንስ እያካሄደ ስለሆነ እርሰዎ መስተዳድሩ ያጋጠሙ ችግሮችን በዚህ ቁሳቁስ ዙሪያ ላይ ባለፈው ቅዳሜ በክሪቲካል ችግር እንደሆነ ለጠቅላይ ሚኒስትሩ ሪፖርት ያቀረቡበት አግባብ ያለ መሆኑን መረጃ ለመስጠት ፈልጌ ነው። የኮሮና ቫይረስ ስርጭትን ምክንያት በማድረግ አንድ ሺህ ለሚሆኑ ታራሚዎች ይቅርታ መደረጉን የክልሉ ጠቅላይ አቃቤ ሕግ ማሳወቁንም ጽህፈት ቤቱ ገልጿል። በተመሳሳይ ሁኔታ በጋምቤላ ክልልም ወደ ጋምቤላ ከተማ የሚገቡም ሆነ የሚወጡ የህዝብ ትራንስፖርት አገልግሎት ከትናንት መጋቢት 23 ሁለት ሺህ አስራ ሁለት ዓ ም ጀምሮ ለ14 ቀናት እንዲቆም መወሰኑን የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት በማህበራዊ ትስስር ድረ ገጹ E <síntos> አስታውቋል። በክልሉ ከፍተኛ ቁጥር ያለው ስደተኛ እንደሚገኝ የገለጸው ጽህፈት ቤቱ በመሆኑም ከበሽታው የመተላለፍ ባህሪ እና በክልሉ ያሉት ስደተኞች ከአካባቢው ማህበረሰብ ጋር ተቀላቅለው የሚኖሩ በመሆናቸው ይህንን ስጋት መፍትሄ ለመስጠት የፌዴራል መንግስት ከስደተኞች አስተዳደር ህግ አንጻር ለስጋቱ መፍትሄ የሚሆኑ ውሳኔ እንዲሰጥ ተገቢውን መረጃ ለመለዋወጥ መወሰኑን ገልጸዋል። በክልሉ በመንገድ ስራ የተሰማሩ የውጭ አገር ዜጎችን በሚመለከት ከፌዴራል መንግስት ጋር በመመካከር ውሳኔ የሚሰጥበት እንደሚሆንም በድረገጹ አስፍሯል። በመንግስት የተላለፉ መመሪያዎችን ተግባራዊ በማያደርጉ አካላት ላይ መንግስት እርምጃ እንደሚወስድም ተመልክቷል። በአሜሪካ ድምፅ ናኮር መልካ ካምቦ። ናኮርን ለዘገባው እናመሰግናለን። አድማጮች፣ አሁን ደግሞ ኮቪድ-19 በዓለም ዙሪያ ስለሚገኝበት ሁኔታ የተለያዩ ዘጋቢዎች የላኳቸውን ዘገባዎች አጠናቅራ አዳነች ፍሳሐዬ ታቀርበዋለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰዎች በአገር ደረጃ ከቤታቸው እንዳይወጡ የሚያዝ መመሪያ አልሰጥም ብለዋል። ነገር ግን ኮሮና ቫይረስ በበረታባቸው አካባቢዎች መካከል የአይሮፕላን በረራዎች እንዲቋረጡ ሊያዙ እንደሚችሉ ገልጸዋል። ይህ ሲሆን ግን እጅግ አስፈላጊ በሆነው ኢንዱስትሪ ላይ ጉዳት ማድረስ ማለት ነው ብለዋል። ፕሬዝዳንቱ ዋይት ሃውስ ቤተመንግስት ሆነው ለጋዜጠኞች በሰጡት መግለጫ ሰዎች ቅርበታቸውን የማራራቁን ተግባር በሚገባ ቢተገብሩም እንኳን በሀገሪቱ በቀጣዮቹ ሳምንታት እስከ 250,000 የሚሆኑ ሰዎች በኮሮና ቫይረስ ሊሞቱ እንደሚችሉ የአሜሪካ መንግስት ገምቷል። በዩናይትድ ስቴትስ በኮቪድ-19 የሞቱት ሰዎች ብዛት ከ5000 በላይ መድረሱ ተገልጿል። ከሀገሪቱ ሁለተኛዋ ትልቅ ከተማ የሆነችው ሎስ አንጅለስ ከንቲባ ነዋሪዎች የአፍና አፍንጫ መሸፈኛ ጭንብል በአደባባይ እንዲያደርጉ አሳስበዋል። በአሁኑ ወቅት እጥረት ስላለ ሰዎች ለሕክምና ሰራተኞች የሚያስፈልጉትን ጭንብሎች አይነቶች እንዳይጠቀሙ መክረዋል። ነገር ግን የቫይረሱን ስርጭት ለመከላከል የጨርቅ ጭንብል እንዲያደርጉ ከንቲባ ኤሪክ ጋርቼት ይመክረዋል። ያም ሲባል ግን ጭምብል ያደረጉ ሰዎች እንደ ልብ ከቤት መውጣት ይችላሉ ማለት እንዳልሆነ ከንቲባው ገልጸዋል። ከቤት ለመውጣት የሚያስገድድ ነገር ከሌለ በስተቀር ሰዎች ከቤታቸው እንዳይወጡ ደግመው አሳስበዋል። የዩናይትድ ስቴትስ ፌዴራል የጤና ባለሥልጣኖች እስካሁን ባለው ጊዜ ሰዎች ጭምብል እንዲያደርጉ አልመከሩም። እውቁ የጃዝ ፒያኖ ተጫዋች አስተማሪና የኒው ኦርሌንስ ሙዚቃ አባት ተደርገው ይታይ የነበሩት ኤሊስ ማርሰልስ ጁኒየር በ85 ዓመት ዕድሜያቸው በኮሮና ቫይረስ ማረፋቸው ታውቋል። የዩናይትድ ስቴትስ ፌዴራል ዳኛ የነበሩት ኬቪን ቶማስ ዳፊም በ87 ዓመት ዕድሜያቸው በኮቪድ 19 ታመው አርፈዋል። በዓለም ደረጃ የኮሮና ቫይረስ ብዛት ወደ 1 ሚሊዮን እየተጠጋ ነው። የሞቱ ሰዎች ብዛት 50 ሺህ ደርሷል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴዎድሮስ አድሓኖም የቫይረሱ መዛመት ፍጥነት በብርቱ እንዳሳሰባቸው ገልጸዋል። እንቅስቃሴ በታገደባቸው አካባቢዎች በድህነት በሚኖሩትና ለችግር ተጋላጭ በሆኑት ሰዎች ላይ የሚደርሰው የከፋ ጫና እንደሚያሳስባቸውም አበክረው ገልጸዋል። የረድኤት መርሃ ግብሮች ለማውጣት የሚያስችላቸው ጥሪት ለሌላቸው ታዳጊ ሀገሮች እርዳታ እንዲደረግ ጥሪ አቅርበዋል። ማንኛውም ሰው የመታመም ስሜት ባይኖርበትም እንኳን የኮሮና ቫይረስ ሊኖርበት እንደሚችል የዩናይትድ ስቴትስ ብሔራዊ የበሽታ ቁጥጥርና መከላከል ማዕከል አስታውቋል። ለምሳሌ ሲንጋፖር ውስጥ ከአዲስ በሽተኞች አስር ከመቶ የሚሆኑት የተላለፈባቸው የመታመም ምልክት ካላሳዩት ሰዎች መሆኑን የበሽታ መከላከልና ቁጥጥር ማዕከል ጠቁሟል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ቫይረሱ ስላለባቸው በአሁኑ ወቅት ቤት ሆነው እየሰሩ መሆናቸው ተገልጿል። ቫይረሱን ለማሸነፍ ምርመራ ማድረጉ ወሳኝ በመሆኑ በሀገሪቱ የሚደረገው ምርመራ በከፍተኛ ደረጃ እንደሚጨምር በቪዲዮ ባስተላለፉት መልዕክት ገልጸዋል። ኢጣሊያ በኮሮና ቫይረስ በሞቱ ሰዎች ብዛት ተጎድታለች። እስካሁን ባለው ጊዜ ከ1300 በላይ ደርሰዋል። የሀገሪቱ መሪዎች በእንቅስቃሴ ላይ የተደረገው ገደብ እንደሚቀጥልም ትናንት ተናግረዋል። ቫይረሱ በፍጥነት በተዛመተባት ስፓኝም ለሳምንታት ያህል ጥብቅ በሆነ የመንቀሳቀስ እገዳ ስር ትገኛለች። እዚህ ደረጃ ላይ ለመድረስ ሁለተኛዋ ሀገር ሆናለች። በልጅም ከመጠኗ ጋር ሲነጻጽር ብዙ የኮዲቭ 19 በሽተኞች አሉባት። የበሽተኞቹ ብዛት ከ15ሺ በላይ እንደደረሰ ታውቋል። የሙታኑ ብዛት አንድ ሺ ደርሷል። 11.4 ሚሊዮን ሕዝብ ያላት በልጅም የኮዲቭ 19 በሽተኞችና የሙታን ብዛት ከገጠማቸው አስር የዓለም ሀገሮች ጋር ተፈርጃለች ወይም ተጠግታለች። የሜክሲኮ የውጭ ጉዳይ ሚኒስቴር በውጭ ሀገራት የሚኖሩ የሀገሪቱ ወደ ሜክሲኮ እንዳይጓዙ መክረዋል። የእስራኤል የጤና ሚኒስቴር መሪ ያኮብ ሊስመን የኮሮና ቫይረስ ይዟቸው አዳነችን፣ ለዘገባው እናመሰግናለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በአስራ ዘጠኝ እና በሀያ አምስት ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን አምሃሪክ ት ቪኤኒውስ ዶት ኮም ላይ እንገኛለን። በፌስቡክ ና ትዊተር ቪኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኤ ዳት ሆርን ዳት ሞቢ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኤን አፕ ናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሶ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያው ነች። የዜናና የትንታኔው መጽሔት የሚስተናገድበት ክፍለ ጊዜ ተጠናቀቀ። አሁን ዘርዘር ያሉ ዘገባዎች ወደሚደመጡበት ክፍለ ጊዜ ላይ እናልፋለን። ፕሮግራማችን ይቀጥላል። ወደ ወሎ ነው የምንሻገረው። የደቡብ ወሎ ዞን ኮሮና ቫይረስ እንዳይገባ ለመከላከል ከገባም የተጠናከረ ሕክምና ለመስጠት ያስችለኛል ያላቸውን ስምንት ውሳኔዎች አሳልፏል። ዞኑ ትላንት ለጋዜጠኞች በሰጠው መግለጫ አራት ለይቶ ማቆያዎችን እንዳዘጋጀና ህዝብን የሚያሰባስቡ ማህበራዊና ኢኮኖሚያዊ ተግባራት ከመጪው እሁድ ጀምሮ ላልተወሰኑ ጊዜያት ክልክል መሆናቸውን አስታውቋል። የወሎ ዘጋቢያችን መስፍን አራጌ ዝርዝሩን እንደሚከተለው ያቀርበዋል። መግለጫውን የመሩት የዞኑ ዋና አስተዳዳሪ ሰይድ መሐመድ ከሁድ መጋቢት 27 ጀምሮ ተግባራዊ የሚሆኑ ስምንት ውሳኔዎች መተላለፋቸውን ገልጸዋል። ለይቶ የማቆያ ማዕከላትን ግብረ ኃይሉ መለየቱን አስተዳዳሪው ተናግረው ለዚህም ኮምቦልቻ ግብርና ኮሌጅ፣ በወሎ ዩኒቨርሲቲ የኮምቦልቻ ካምፓስ፣ በመቅደል አምባ ዩኒቨርሲቲ የቱሎ አውሊያና የመካነ ሰላም ካምፓሶች ተመርጠው ዝግጅት መደረጉን አስረድተዋል። በተመረጡትም ተቋማት አካባቢ ከሚገኙ የመንግስት አካላት ጋር የግንዛቤ ማስጨበጫ ውይይት መደረጉንና ከህዝቡም ጋር ተመሳሳይ ውይይት ተጠናክሮ እንደሚቀጥል ገልጸዋል። ከዚህ ባሻገር ወደ ዞኑ የሚያስገቡ የተለያዩ አካባቢዎች ጥብቅ ክትትል ይደረግባቸዋል ነው የተባለው። ወደ ደቡብ ወሎ የሚገቡ በርካታ በሮች አሉ። በስድስቱ ላይ ጠንካራ ጥበቃና ፍተሻ፣ የሙቀት ልየታ እየተካሄደ እንዲገባ ተወስኗል። አንደኛው ከአዲስ አበባ ቃሉ ሀርቡ የመቆጣጠሪያ ማዕከል እንደሆን ተወስኗል። ሁለተኛው ከአዲስ አበባ እንደዚሁ ጃማ ደጎሎ የመለየት ስራ ይሰራል። ሶስተኛው ቦረና አባይ፣ አራተኛው ደላንታ ውጫሌ እና ወረባቦ አራባቲ አካባቢ። እነዚህ በዞኑ ሰፋ ያለ ህገወጥ ሰዎች ዝውውርም የሚገባባቸው ስለሆኑ የመለየት ስራ የሚሰራ እንደሆነ አቅጣጫ ተቀምጧል ማለት ነው። ህዝቡን የሚያሰባስቡ ማህበራዊ ኩነቶችም ላይ ማዕቀብ መጣሉን አስረድተዋል። ማንኛውም ሰርግ እና መሰል እንቅስቃሴዎች እንዲቆሙ፣ የቀብር ስነስርዓትም ቢሆን አጠቃላይ የጤና ባለሙያዎችን ምክር በመቀበል ርቀትን በመጠበቅ እና የመከላከያ መሳሪያዎችን በመጠቀም ወደ ቀብር ማስፈጸም ሊሄድ ይችላል እንጂ በተለመደው መንገድ መቀጠል የማይገባ የጋራ አቅጣጫ ተቀምጧል። ሁሉም በዞናችን ያሉ ትልልቅ ገበያዎች እንዲቆሙ፣ ከገጠር ወደ ከተማ፣ ከከተማ ወደ ገጠር የሚደረግ እንቅስቃሴ ከእሁድ ጀምሮ በደቡብ ወሎ ዞን እንዲቆም ይደረጋል ማለት ነው። ከዚህ በተጨማሪ በየወረዳዎቹ መካከል ያለ የቀን ሰራተኛ ወደየአካባቢው አካባቢው ሂዶ ከቤተሰቦቹ ጋር እንዲቀላቀል ግብረ ኃይሉ አቅጣጫ አስቀምጧል። ይህ ሲባል የግብይት ስርዓቱ ሙሉ በሙሉ ይቋረጣል ማለት እንዳልሆነ ጠቁመው፣ በተለይ በሸማቾች ማህበራት በኩል መሰረታዊ ምርቶች በጥንቃቄ ለህዝቡ እንዲዳረስ ይደረጋል። ዞኑ በተለይ ከፍተኛ የህገወጥ ሰዎች ዝውውር የሚደረግበትና በርካታ ሰዎች ወደ መካከለኛው ምስራቅ የሚመላለሱበት በመሆኑ ለአደጋ ተጋላጭ ያደርገዋል ያሉት ደግሞ የዞኑ ጤና መምሪያ ኃላፊ አንተነህ ደመላሽ ናቸው። ይህንንም ግምት ውስጥ በማስገባት ቀደም ብለው ከውጭ የመጡ ግለሰቦችን ጭምር በጥናት ተደግፎ ምርመራ እንደሚደረግላቸው ተናግረዋል። በየአካባቢው ከአረብ ሀገር የሚመለሱ ሰዎች የጸጥታ መዋቅሩ፣ የጤና መዋቅሩ፣ ጠቅላላ የአመራር ቡድኑ ክትትል እያደረገ ነው ያለው፣ ከዞን እስከ ወረዳ ከአረብ በዚህ ቀን መታለች ወይም መቷል፣ ያረፈበት ቦታ እዚህ ላይ ነው፣ የተለየ ምልክት አለ የለውም የሚለውንም ክትትል እየተደረገ ነው ያለው። እስካሁን ባለው ሂደት ማቆያዎቻችንም ወደ ህዝብ እንዳይቀላቀሉ፣ ወደ ቤተሰቦቻቸው እንዳይቀላቀሉ ለማድረግ ጥረት እየተደረገ ነው ያለው። እንግዲህ እነዚህ የመረጥናቸው ማቆያዎች ከተለያዩ በተለይ በሽታው ከተከሰተባቸው የክልላችን ወይም ደግሞ ከክልላችን ውጭ ባሉ የሀገሪቱ ከተሞች ውስጥ እንዲሁም ደግሞ ከሀገራችን ውጭ ከተለያዩ አካባቢዎች የሚመጡ ሰዎች እነዚህ ማቆያዎች ውስጥ እንዲቆዩ የሚደረግበትን ሂዳ እየተሰራ እንደሆነ ታሳቢ እንዲደረግ ነው ግብረ ሀይሉ ያወጣ የሚያደርጋቸውን ዝርዝር ተግባራት ለማስፈጸም ለንጽሕና መጠበቂያ ለመከላከያ ግብዓት ለይቶ ማቆያ ውስጥ ለሚገቡ ሰዎች የአልባሳት፣ የአልጋ፣ የምግብና የመሳሰሉ ፍላጎቶችን ለማሟላት 58 ሚሊየን ብር እንደሚያስፈልግ ጠቁሞ፣ በዚህ በኩል ህብረተሰቡ ትብብሩን እንዲያደርግ ተጠይቋል። እንደ ኤችአይቪ ስኳርና ደም ግፊት ላለባቸው ህሙማን ለረጅም ጊዜ የሚያገለግላቸው መድኃኒት አግኝተው ሕክምናቸውን በቤታቸው እንዲከታተሉ ከጤና ተቋማት ጋር ውይይት እየተደረገ መሆኑን ጠቁሟል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍንን ለዘገባው እናመሰግናለን አድማጮች አሁንም እዚሁ ከኮሮና ቫይረስ ጋር የተያያዘ ዘርዘር ያለ ዘገባ ወደያዘ መሰናዶ ነው የምናልፈው በአሁኑ ጊዜ በሚሊዮኖች የሚቆጠሩ ኢትዮጵያውያን የንጹህ ውሃ ሽፋን አልባ መሆናቸው ከኮሮና ቫይረስ ጋር የሚደረገውን ፍልሚያ ፈታኝ እንደሚያደርገው በውሃና ንጽህና ላይ የሚሰራ ዓለም አቀፍ ተቋም ተወካይ ለአሜሪካ ድምጽ ተናገሩ። ዋተሬድ የተሰኘው ተቋም የኢትዮጵያ ዳይሬክተር አቶ ያዕቆብ መቼና እንደተናገሩት መንግስታዊና መንግስታዊ ያልሆኑ ተቋማት እያደረጉ ያሉትን ጥረት በመልካምነት አንስተው ጊዜው ከሚጠይቀው አንጻር ግን ቀሪ ስራዎች እንዳሉ ጠቁመዋል። ሀብታሙ ስዩም ዝርዝሩን ይዞታል። የአፍሪቃ የውሃ ማማ በሚል በበርካቱ ዘንድ የምትጠራው ኢትዮጵያ የንጹሕ ውሃና የንጽህና አጠባበቅ ሽፋንና ስርዓት ያልደረሳቸው በሚሊዮኖች የሚቆጠሩ ዜጎች እንደሚኖሩባት መስማት ግራ ሊያጋባ ይችላል። ማስረጃ ጥቃሽ እስኪገኝ ኢትዮጵያ በአሁኑ ጊዜ ወደ አንድ መቶ አስር ሚሊዮን ህዝብ ይኖራል ተብሎ ይገመታል። እንግዲህ መረጃዎች እንደሚያመለክቱት ከህዝብ ውስጥ ወደ ስልሳ አምስት በመቶ የሚሆነው ብቻ ነው የንጹህ መጠጥ ውሃ አገልግሎት የሚያገኘው። እንግዲህ ያ ማለት ወደ ሰላሳ ስምንት ሚሊዮን አካባቢ የሚጠጋ ህዝብ ንጹህ መጠጥ ውሃ አገልግሎት የማያገኝ ነው ማለት ነው። የተሻሻለ መጸዳጃ ያላቸው ቤተሰቦችን ቁጥር በጣም ትንሽ ነው። አቶ ያዕቆብ መቼና ናቸው ዋተር ኤድ የተሰኘው ከውሃና ንጽህና አጠባበቅ ጋር ተዛማጅ ስራዎችን የሚሰራው ተቋም የኢትዮጵያ ዳይሬክተር ናቸው። የኮሮና ቫይረስ በመላው ዓለም ላይ ስጋትን ካሰራጨበት ቅጽበት ጀምሮ በመከላከያ መላነት ከሚመከሩት መካከል አንዱ የግልና አካባቢ ንጽህና ሁኔታ ማሻሻል ነው። ንጽህና ያለ ውሃ የሚገፋ ጉዳይ አይደለም። የንጹህ ውሃ ሽፋን ገና ብዙ ለሚቀርባት ኢትዮጵያ ሰሞነኛው የደቀነውን ተግዳሮት መረዳት እንደማይከብድ አቶ ያዕቆብ ያውሳሉ። በአጠቃላይ ከስልሳ እስከ ሰማንያ በመቶ የሚሆኑ ተላላፊ በሽታዎች የሚተላለፉት በንጹህ መጠጥ ውሃ እጥረትና በቂ ባልሆነ የሳኒቴሽንና ሃይጂን እጥረት የተነሳ መሆኑ ይታወቃል። እንግዲህ አሁን ኮሮና ቫይረስ መከላከያ ዘዴው ራስን ከበሽታው የመከላከያ ዘዴው በዋነኛነት ንጽህና ነው፣ እንደገና ማህበራዊ መራራቅ ነው። ከዚህ አንጻር ለንጽህና የውሃ መኖር ወሳኝ ነው። እንግዲህ ውሃ እንደዚህ በከፍተኛ መጠን የውሃ አቅርቦት እጥረት ባለበት ሀገር የኮሮና ቫይረስ ተጋላጭነት ከፍተኛ እንደሚሆን ይጠበቃል እና ለመንግስትም፣ ለህዝብም፣ ከመንግስትም ጋር ለሚሰሩ አካላት ትልቅ ስራ ትልቅ ስራ ትልቅ ጫና የሚፈጥር ነው። በእርግጥ በመንግስት በኩል ሁለገብ ጥረት እየተደረገ ነው። መንግስታዊ ባልሆኑ ድርጅቶች እና አጋር አካላት በኩልም ትልቅ ጥረት እየተደረገ ነው። ግን ከበሽታው አጣዳፊነት አንጻር የውሃ አቅርቦት ትልቁን ቦታ የሚይዝ ነው። እንግዲህ በከተማና በገጠር የአቅርቦቱ ሽፋን ልዩነት ቢኖረውም፣ በአጠቃላይ የህዝቡ የተደራሽነት ችግር አለ እና ትልቅ ተጽዕኖ ያሳድራል ተብሎ ይጠበቃል። ስለዚህ ድርብ እጥፍ ድርብ ትግል የሚጠይቅ ነው። ችግሩን ለመቆጣጠር እንዲህ ባለው ፈታኝ ወቅት ባለድል ለመሆን የትብብር ስራዎች በእጅጉ አስፈላጊ፣ ተቋማቸው ከኢትዮጵያ የውሃ መስኖና ኃይል ሚኒስቴር ጋር በመቀናጀት ይበጃሉ ያላቸውን ብልሃቶች እያዳረሰ መሆኑንም ይጠቅሳሉ። ለአንደኛው በአጣዳፊነት ህዝቡን ከዚህ በሽታ ስጋት ለመከላከል መደረግ በሚገባቸው ስራዎች ላይ እና ሁለተኛ በዘላቂነት ችግሮችን ለማቃለል በሚደረጉ ጥረቶች ነው። አጣዳፊ በሆኑ ስራዎች በኩል ለህዝቡ በአጠቃላይ የሳኒቴሽ ነው። በሁለተኛ በኩል የውሃ አቅርቦት፣ የውሃ እና የንጽህና መሳሪያዎች አቅርቦት በኩል እየተደረገውም ጥረት እየተካሄደ ነው ግን ከአሁን በላይ በከፍተኛ መጠን ሊጨምር ይገባል። ህዝቡ የባህሪ ለውጥ ማድረግ አለበት። መንግስትም መንግስታዊ አካላትን መስራት የሚችሉትን ሁሉ ሰርተው ሀብት በማሰባሰብ ህዝቡን ከዚህ አደጋ መታደግ ይኖርባቸዋል እና በዚህ ረገድ የተጀመረው ስራ በጣም አበረታች ነው። አሁን መንግስትም የግል ባለሀብቱም እያደረገ ያለው አስተዋጽኦ የሚበረታታ ነው ግን አጣዳፊነቱ ከሚጠይቀው አንጻር ከዚህ የተባበሩት መንግስታት ድርጅት ድህነትን በሁሉም ዘርፎች በመጪው አስር ዓመታት ውስጥ ለማጥፋት እየተንቀሳቀሰ ይገኛል። በዕቅዶቹ ውስጥ በሁለት ሺ ሰላሳ የአውሮፓውያን ዘመን ሁሉም የዓለም ህዝብ የንጹህ ውሃ ሽፋንና መሠረታዊ ንጽህና አጠባበቅ ስርዓት እንዲኖረው አቅዷል። ዋተር ኤደን የመሰሉ የረድኤት ድርጅቶች ይሄ እውን ይሆን ዘንድ የመንግስታትን መርሃ ግብሮች በሚደግፉ እንቅስቃሴዎቻቸው ይታወቃሉ። በአሜሪካ ድምፅ ራዲዮ ሀብታሙ ስዩም ሲልቨር ስፕሪንግ ሜሪላንድ። ሀብታሙን ለዘገባው እናመሰግናለን። አሁን ደግሞ ኮሮና ቫይረስ እና ቴክኖሎጂን ያገናኛቸውን ጉዳይ ወደሚነግረን ዘገባ እናልፋለን። ኮቪድ-19ን በቴክኖሎጂ ለመዋጋት ዓላማ ሰንቀው የተነሱ ስድስት የሶስተኛ ዓመት የባህር ዳር ዩኒቨርሲቲ የሶፍትዌር ኢንጂነሪንግ ተማሪዎች ስራን ይዳስሳል ዘገባው። ከዓለም የጤና ድርጅት እና ከኢትዮጵያ የጤና ጥበቃ ሚኒስቴር የሚወጡ የኮቪድ-19 መረጃዎችን እና በየክልሉ ያሉ የድንገተኛ ስልክ ቁጥሮች የተካተቱበት ማንኛውም ሰው በቀላሉ ሊጠቀማቸው የሚችላቸው የስልክ መተግበሪያ ሰርተዋል። ቡድኑ ወክላ ዳያኒን ሰው ከኤደን ገረሞ ጋር ቆይታ አድርጋ ነበር። እንደሚከተለው ተሰናድቷል። ሁሉም አቅጣጫ እየመጡ ባሉበት በአሁኑ ሰዓት ትክክለኛውን መረጃ ከታመኑ ምንጮች በእጅ ስልኮች ላይ የሚገኙበት የነጻ መተግበሪያዎች በባህር ዳር ዩኒቨርሲቲ የሶስተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ በሆኑ ስድስት ወጣቶች ተዘጋጅቷል። ስለ መተግበሪያው ቡድኑን ወክላ ዳያኒኒ ሰው ታስረዳለች። ክላሳችን ውስጥ ክሬት ያደረግነው ነው። ቲም አለን ስድስት ነን። ምንድን ነው የምናደርገው? ኤኒ ፕሮብሌም እንለያለን። ከዛ ክላስ ውስጥ የተማርነውን ነገር ተግባራዊ እናደርጋለን ማለት ነው። ሰው ተራና አፕሊኬሽን ምንድን ነው? በአሁኑ ወቅት የሀገራችን እንዲሁም የአለምህል የህልና ስጋታችን የሆነው ስለ ኮቪድ ናይንቲን ለማህበረሰባችን አዌርነስ ክሬት የሚያደርግ አፕሊኬሽን ነው ማለት ነው። ይሄ መተግበሪያ ወይም አፕሊኬሽን ያለው ፊቸር ስለ ኮሮና ቫይረስ ምንነት የሚያስረዳ ችን አለው ከዛ ምልክቶቹ ምንድን ናቸው ብሎ በፎቶም በጽሁፍን የሚያስረዳ አለው ከዛ መከላከያ ዘዴቹ ምንድን ናቸው ብሎ ከዛ መከላለፊያ መንገዶቹ እኛ ሀገር በጣም ምሽት እየሆነ ያለው ጭንብል አጠቃቀም፣ እንዴት መጠቀም አለብን፣ መቼ መጠቀም አለብን ማን መጠቀም አለበት የሚለውን ይዟል። አይበላውና በበሽታው ግን ይዛል፣ ምን አይነት ጥንቃቄ ማድረግ አለብን እኛም ቶሎ ለማገገም ሌላም ሰው ደግሞ ለበሽታው ተጋላጭ ሳናደርግ። ከዛ ውጭ ስለዚህ በሽታ ሰዎች በተደጋጋሚ የሚያነሳቸው ጥያቄዎች አሉ። እነሱን ጥያቄዎች ከነ መልሶቻቸው ጋር አድርገን አስቀምጠናል። ከዛ ውጭ አለም አቀፋዊ፣ ሀገራዊ እንዲሁም አህጉራዊ የሆነ ስለ ኮሮና ቫይረስ ስታቲስቲክስ አለን። በተጨማሪ ያው ጤና ጥበቃ ሚኒስቴር እና የተለያዩ ክልሎች ያዘጋጇቸው ነፃ የስልክ መስመር መደወያዎች አሉ። እሱ ጋር ማወቅ ሳይጠበቅባቸው ሰዎች በቀጥታ የሚደውሉበት እንችላለን ማለት። ከዛ በተጨማሪ ያው የእኛ መግበሪያ ቀመው ዳታቤዝ ሬልታይም ዳታቤዝ ነው ማለትም ለየትኛውም ሰዓት የኛን የሞባይል መተግበሪያ የሚጠቀም ሰው የሚያገኘው መረጃ አፕቱዴትድ የሆነ ከደብልዩ ኤች ኦ ወይም ደግሞ ከኢትዮጵያ ጤና ጥበቃ ሚኒስቴር የሚወጣውን አፕቱዴትድ የሆነ መረጃ ነው። እኛ መጀመሪያ ይህን ፕሮብሌም ሶልቭ ለማድረግ ስንነሳ ሁለት ምርጫዎች ይዘን ነበረ። አንደኛው የሞባይል አፕ ይሁን ወይስ ዌብሳይት ይሁን። ግን ምንድነው የተስማማነው ብዙ ኢትዮጵያዊ ማስፎን አለው። ከዛም ከዌብሳይት ገብቶ እኒያን ከመፈለግ ይልቅ ወይም ስለዛ መረጃ ከመፈለግ ይልቅ ስልኩ ጋር አንድ መተግበሪያ ኑሮ የሆነ አይከን ተጭኖ ኢትዮጵያ ብዙ ኤኒ መረጃ አንድ ላይ ኮምፓይል ሆኖ ቢያገኝ የተሻለ ነው ብለን ተስማምተን ነው የሰራ ነው። ያው ለጊዜው የየትኛውም የአንድሮይድ ፎን ጋር ይሰራል። ያው በጣም ኢትዮጵያ ውስጥ ብዙ ተጠቃሚ ያለው አንድሮይድ ሲሆን ቅድሚያ የሚሰጠው ለአንድሮይድ ነው። እነዚህ ወጣቶች ከዚህ ቀደምም የሰሯቸው ስራዎች እንዳሉ የምታስረዳው ዳያን አሁን ላይ ኮቪድ አስራ ዘጠኝን በመረጃ ለመዋጋት የሰሩት መተግበሪያ በቅርቡ አማኒነት ባላቸው የመንግስት አካላት በኩል ለህዝብ ተደራሽ እንዲሆን ጥረት እያደረጉ መሆኑንም ታስረዳለች። አፕሊኬሽኑ ኤኒዋን ለመጀመሪያ ጊዜ መተግበሪያ ከፍቶ ለተጠቀመ ሰው እንዲሆን አድርገን የሰራ ነው። በጣም በቴክኖሎጂ ለሄደ ሰው ወይም ብዙ ለሚያውቅም ሰው ለመጀመሪያ ጊዜ ሞባይል ለሚጠቀምም ሰው አድርገን በጣም ሲንክል አድርገን የተሰራ ነው። ያው የት ያገኝታል የሚለው እስካሁን ባህዳር ዩኒቨርሲቲ ሚኒስትርና ከኢኖቬሽን ሚኒስተር ጋር እየተነጋገረ ያለበት ሁኔታ ነው። እነሱ ጋር ተነጋግረ እነሱ ኦፊሻል ካደረጉት ፕላይስቶር ላይ የሚቀርብበትን መንገድ ይጠቀማሉ። አሁን ፕላይስቶር ኮሮና ቫይረስ ኦፊሻል ካልሆኑ ሳይቶች የሚወጡ መተግበሪያዎችን ፕላይስቶር ላይ ያስቀምጥም። በእነሱ በኩል ከተሳካልን በእነሱ በኩል እንሄዳለን። ካሊያ ግን አይታ ናው መረጃው መድረስ ስላለበት ወይም ደግሞ ይሄ አፕደ በአሁኑ ሰዓት በጣም ኢምፖርታንት ስለሆነ የተለያዩ ቴሌግራም ቻናሎች እና እኛም ሶሻል ሚዲያዎችን ላይ ጉግል ድራይቭ ላይ አስቀምጠን ሊንኮን እናስቀምጣለን ብለናል። ይሄ በጎ ፈቃድ ስራ ነው። እኛ ኢቨን ፕሮሞሽን እንኳ የለውም። አድ የሚባል ነገር አለው አድ ዲቨሎፐሮች ገቢ የሚያገኙ በዚህ ከባድ ወቅት እኛ መድረስ ከቻል ወይም የሆነ ነገር መስራት ከቻል እኛ በጣም በቂ ነው። ለእኛ ትልቅ ፕራይስ ነው። በጣም አቅም ያላቸው ልጆች ናቸው። ጓደኞች ከዚህ በፊት የተወሰኑ ነገሮችን ሰርተናል። ለምሳሌ የግዕዝ ዲክሽነሪ፣ አሁን ከረንትሊ ያለው የግዕዝ ዲክሽነሪ ሀምሳ ብር ነው የሚሸጠው። ሰው ለምን ፍሪ አይሆንም ብለን ዲክሽነሪ ውስጥ ካውንት ላይ ስቶር ላይ አልወጣም፣ ግን ሰርተን ጨርሰናል። ከዛም በተጨማሪ አንድ ስታርታፕ አለን በዚህ አጋጣሚ፣ ኢትዮፕ ሴት ነው የሚባለው። ኦንላይን የኢትዮጵያን ኳሊቲ ኦፍ ኢዱኬሽን ሲስተምን ሳፖርት ለማድረግ አንድ እንትንም እስቲ ቴክኒካል ተርሞች እንዳሉ ሆነው ግን ለምን ኮንቴንቶቹን ለምን በአማርኛ ቀለል ባለዊ ለምን አናስተምረን? ከዛም በተጨማሪ በሳምንት ሁለት ሰዓት በሳምንት ሁለት ሰዓት ተብሎ አንድ ሰው ብቅሉ ብለናል። ነው ሰው አንድ ተማሪ መማር እስከፈለገ ድረስ ለምን ሪሰርሶች ኦንላይን ለምን አይኖሩም? ለምን ኢኒሼሽን አሁን ያ ኢትዮጵያ ውስጥ የተባለውን ፕሮጀክት ጀምረናል። ኢትዮጵያን ሶሉሽን ሲያድ ያስተዋጽኦ ኦንላይን ፕላትፎርም ዳም ፕሮጀክታችንን አስገብተን የጎፈን ከተከፈተላቸው አምስት ፕሮጀክቶች ውስጥ አንዱ ነው ማለት ነው። ዳያንና ጓደኞቿ ይህንን የስልክ መተግበሪያ ከአማርኛ ውጪ በሌሎች ሀገረኛ ቋንቋዎችም የመስራት እቅድ ያላቸው ሲሆን አሁን ላይ በትግረኛና በኦሮምኛ ቋንቋዎች መተግበሪያውን ይፋ ለማድረግ እየሰሩ መሆኑን አጫውታኛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው Washington, D.C. የተከበራችሁ አድማጮች እንግዲህ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የመሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም። እዚ ሬድዮ ድምፂ ኣሜሪካ እዩ ብ ዋሺንግተን